sport. ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል የስፖርት ጥንቅራችንን ይዘን ቀርበናል። በጀርመን ቡንደስሊጋ ታዳሚያን በተወሰነ ደረጃ ስታዲየም መግባት ተፈቅዶላቸዋል። ባየር ሚንሽን ከሻልክ ጋር ባደረገው የመክፈቻ ግጥሚያ ግን ተመልካቾች ስታዲየም እንዳይገቡ ተከልክለው ነበርን። በእንግሊዝ ፕሪምየር ሊግ በሳምንቱ መጨረሻ ላይ በተከናወኑ ስምንት ግጥሚያዎች 39 ግቦች ተቆጥሯል። ሊቨርፑል በ10 ተጫዋቾች የተወሰነው ቼልሲን አሸንፏል። ሳዲዮ ማኔ ዳግም ብቃቱን አሳይቷል። የቱ ደ ፍራንስ 21ኛ የመጨረሻ ዙር የብስክሌቶች ቅድምድም በስሎቬኒያ ብስክሌተኞች የበላይነት ተጠናቋል። አብራችሁን ቆዩም። የጀርመን ቡንደስሊጋ ባሳለፍነው አርብ በባየር ሚንሽን እና ሻልከ የመክፈቻ ግጥሚያ ተጀምሯል። በቡንደስሊጋው የመጀመሪያ ዙር ግጥሚያቸውን ካስተናገዱ ዘጠኝ ቡድኖች መካከል በስድስቱ ስታዲየሞች ተመልካቾች እንዲገቡ ተፈቅዶላቸው ነበር። የመክፈቻ ውድድሩ ግን ያለ ተመልካች ነበር የተከናወነው። ባሳለፍነው ሳምንት የሚንሽን ከተማ ውስጥ የኮሮና ታዋሲ ቁጥር ቀደም ሲል ከነበረው መጠን በመጨመሩም ነበር በከተማው ከንቲባ ውሳኔ ስታዲየም ውስጥ ታዳሚያን እንዳይገቡ የተከለከለ ምንም እንኳን ሰው ስታዲየም እንዳይገባ ቢከለከልም በከተማው አንዳንድ ቦታዎች ላይ በርካታ ሰዎች ተገቢውን ጥንቃቄ ሳያደርጉ ተሰብስበው ሲዝናኑ ታይቷል። አሊያንስ አሬና ስታዲየም ውስጥ የባየር ሚንሽን እና ሻልክ ግጥሚያን 7500 ኳስ አፍቃሪዎች እንደሚታደሙ ተጠብቆ ነበር። ሆኖም ያለ ተመልካች በተከናወነው የመክፈቻ ግጥሚያ በርካቶችን ያስገረመ ክስተት ታይቷል። ስታዲየም ውስጥ የባየር ሚንሽን ኃላፊዎች ያለምንም ጥንቃቄ ጎን ለጎን ተጠጋግተው መቀመጣቸው አነጋጋሪ ሆኗል። ኃላፊዎቹ የአፍና የአፍንጫ መከላከያ አንዳቸውም አላደረጉም ነበር። ባየር ሚንሽን ባየር ሚንሽን ሻልከን 8 ለ0 ጉድ አድርጎ ዘንድሮም ሀያ ነቱን አስመስክሯል። ሰርጌ ግናብሬ ሶስት ግቦችን በማስቆጠር ሄትሪክ ሰርቷል። ሌሮይ ሳኔም በቀድሞ ቡድኑ ላይ ማስቆጠር ችሏል። ቀሪ ግቦች የሊዮን ጎሬትስካ፣ ሮቤርት ሌቫንዶቭስኪ፣ ቶማስ ሚለር እና ጃማል ሙሳይላ ነበሩ። ስምንት ግቦች ከተቆጠሩ በኋላ አሰልጣኝ ሃንሲ ፍሊክ ሰርጌ ግናብሬ፣ ሌሮይ ሳኔና ተከላካዩ ጄሮም ቦዋቴንግን በጊዜ እንዲያርፉ አድርጓል። ጃማል ሙሳይላ በባየር ሚንሽን ታሪክ በእድሜ ትንሽ ሆኖ ግብ በማስቆጠር የመጀመሪያው ሆኗል። ታዳጊው አማካያት በቂ 17 ዓመት ከ6 ወር ከ23 ቀኑ ነበር ግቡን ሲያስቆጥር። በ72ኛው ደቂቃ ተቀይሮ በ81ኛው ላይ ነበር የመጀመሪያ ግቡን ከመረብ ያሳረፈው። ባየር ሚሽን ዘንድሮ በርካታ ታዳጊ ወጣቶችን ያሰልፋል ተብሎ ይጠበቃል። ከፓሪሳን ጀርማ የመጣው የ8 ዓመቱ ታንጉይ ኒያንዙም ከባየርን የወደፊት ተስፋዎች እንደ አንዱ ተደርጎ ተወስዷል። ከደረሰበት የታፋ ጉዳት ሲያገግም ብቃቱን ያሳያል ተብሎ ይጠበቃል። ከሁለት ዓመት በፊት ከዩናይትድ ስቴትስ የመጣው ተከላካይ አማካዩ ክሪስ ሪቻርድስም ከወጣቶቹ ተጫዋቾች አንዱ ሲሆን 20 ዓመቱ ነው። የኔዘርላንዱ አጥቂ ዮሽዋ ሴርክዚ 19 ዓመቱ ቢሆንም በ9 ጨዋታዎች አራት ግብ ማስቆጠር የቻለ ግብ አዳይ ነው። የ19 ዓመቱ ሰርጂዮ ዴስትንም ባየር ሚንሽን ከአያክስ ለማስመጣት ከፍተኛ ፍላጎት አሳይቷል። ባርሴሎናም የራሱ ሊያደርገው የሚፈልገው ይህን ወጣት አያክስ አምስተርዳም 20 ሚሊዮን ዩሮ ጠይቆበታል። ሰርጂዮ ለባየር ሚንሽን ከፈረመ የቀኝ ተከላካይ መስመሩን ሌላ ታዳጊ ይይዟል ማለት ነው። うん。 ባየር ሚንሽን በቀጣይ በሚያደርጋቸው ወሳኝ ግጥሚያዎች እነዚህ ታዳጊዎች ተጨማሪ እድል አግኝተው ብቃታቸውን ሲያስመሰክሩ መመልከት የበርካቶች ምኞት ነው። ባየር ሚንሽን የፊታችን ሐሙስ ከሴቪያ ጋር ለአውሮጳ ሱፐር ካፕ ዋንጫ ይፋለማል። የረቡ ሳምንት ደግሞ በጀርመን ሱፐር ካፕ ዋንጫ ጨዋታ ከቦሩሲያ ዶርትሙንድ ጋር ይጋጥማል። በባየር ሚንሽን የስምንት ለዜሮ አሸማቃቂ ሽንፈት የደረሰበት ሻልከ ውጤቱ ያስከፋው አይመስልም ባለፈው የጨዋታ ዘመን 16 መንግስት ጨዋታዎችን ማሸነፍ ለተሳናቸው የሻልካ አሰልጣኝ ዴቪድ ቫግነር ምንም እንኳን በሰፊ የግብ ልዩነት ቢሸነፉም በጊዜ ካለምርጡ ቡድን ጋር መጋጠማቸውን ግን እንደ መልካም አጋጣሚ ወስደውታል ከባየር ሚንሽን ጋር 15ኛ ዙር ላይ ከመጋጠም ውጤቱ ምንም ይሁን ምን በመክፈቻው መጫወቱ ያዋጣል ብሏል። አሰልጣኙም ቦሩሲያ ዶርትሙንድ ከየትኛውም ስታዲየም በበለጠ ቅዳሜ ለት በቦሩሲያ ዶርትሙንድ እና ቦሩሲያ ሚንሽን ግላድባህ ግጥሚያ በርካታ ታዳሚያን እንዲገቡ ተፈቅዶ ነበር። ሲግናል ኤዱና ፓርክ ስታዲየም ውስጥ 9300 ተመልካቾች ታድመው ጨዋታውን ተከታትሏል። ቦሩሲያ ዶርትሙንድም ዘንድሮ እንደ ባየር ሚዩንሽን በወጣቶች ለመደራጀት ሞክሯል። በቀዳሚው ግጥሚያ ዩሊያን ብራንት እና ማርኮ ሮይስ ተቀያሪ ወንበር ላይ ተቀምጠው ሬና እና ሳንቾ ተሰልፈው ነበር። የ17 ዓመቱ ጂኦቫኒ ሬና በ35ኛው ደቂቃ በቡንደስሊጋው የመጀመሪያ ግቡን አስቆጥሯል። እንግሊዛዊው ጁድ ቤሊንጋምም 17 ዓመቱ ነው። ኖርዌጂያዊ አጥቂ ኤርሊንግ ሃላንድና ጄደን ሳንቾም ገና 20 ዓመታቸው ነው። በአጠቃላይ ቡንደስሊጋው እንደ ዘንድሮ ለታዳጊ ወጣቶች መልካም አጋጣሚ የሆነበት ጊዜ የለም። ላይፕሲግ ማይንትስን ትናንት ሶስት ለአንድ አሸንፏል። ባየር ሌቨርኩሰን ከቮልስቡርግ ጋር ያለምንም ግብ ተለያይቷል። በመጀመሪያ የቡንደስሊጋ ፍልሚያው አርሜኒያ ቢሌፌልድ አንድ እኩል በመውጣቱና ንጥብ በመያዙ ከወዲሁ ተስፋ ሰንቋል። ፍራይቡርግ ሽቱትጋርትን ሶስት ለሁለት ሄርታ ቤርሊን ቬርደር ብሬመንን አራት ለአንድ ሆፍንሃይም ኮልንን ሶስት ለሁለት እንዲሁም አውግስቡርግ ኡኒየን ቤርሊንን ሶስት ለአንድ አሸንፏል። Premier. በእንግሊዝ ፕሪምየር ሊግ ግጥሚያ ትናንት ሊቨርፑል አንድ ተጫዋቹ በቀይ የተሰናበተበት ቼልሲን ሁለት ለዜሮ አሸንፏል። ዛሬ ማታ ማንቸስተር ሲቲ ከዎልቨርሃምፕተን ዋንደረርስ እንዲሁም አስቶን ቪላ ከሼፊልድ ዩናይትድ ጋር ይጋጠማሉ። ትናንት ላይስተር ሲቲ በርነሌይን አራት ለ2 ሲያሸንፍ ኒውካስል ዩናይትድ በብራይቶን 3 ለ0 ተበራይቷል። ቶትናም ሳውስሃምፕተንን አምስት ለ2 አሰናብቷል። ቅዳሜ ዕለት አርሰናል ዌስትሃም ዩናይትድን 2 ለ1፣ ሊድስ ዩናይትድ ፉላምን አራት ለሶስት አሸንፏል። ማንቸስተር ዩናይትድ በክሪስታል ፓላስ ሶስት ለአንድ ሲሸነፍ ኤቨርተን ዌስት ፕሮሚች አልቢዮን አምስት ለሁለት ድል አድርጓል። በሳምንቱ መጨረሻ አጠቃላይ ስምንት ግጥሚያዎች 39 ኳሶች ከመረብ ማረፍ ችሏል። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ዛሬ መስከረም 11 ቀን 2013 ዓ ም ከረፋዱ 4 ሰዓት ጀምሮ ባካሄዱት ስብሰባ የኢትዮጵያ ብሔራዊ ቡድኖች በሴካፋ ውድድር እንዲሳተፉ ወስኗል። በዘንድሮ የሴካፋ ውድድር እድሜያቸው ከ20ና 17 ዓመት በታች ብሔራዊ ቡድኖች በማጣሪያ ውድድሮች ላይ እንዲሳተፉ ተወስኗል። የስራ አስፈጻሚ ኮሚቴው ሌሎች ተጨማሪ ውሳኔዎችንም ማስተላለፉን በማኅበራዊ የመገናኛ አውታር ገጹ ላይ አስፍሯል። ብስክሌት በቱር ደ ፍራንስ ውድድር ታሪክ ከሁለተኛው የዓለም ጦርነት ወዲህ በእድሜ አነስተኛ ወጣት ትናንት አሸናፊ ሆኗል። ፈረንሳይ ፓሪስ ውስጥ የቱር ደ ፍራንስ ውድድር በ87 ሰዓት ከ20 ደቂቃ ከ5 ሰከንድ ያሸነፈው ታዴ ፖጋካር 22 ዓመቱን የደፈነው በዛሬው ዕለት ነው። ባለፈው ዓመት ዙር አሸናፊ የነበረው ኤጋን ቤርናል ውድድሩን ያሸነፈው በ22 ዓመቱ ነበር። ቱር ደ ፍራንስ ውድድር የስሎቫኒያ ዜጋ ሲያሸንፍ ታዴ ፖጋካር የመጀመሪያው ነው። ለ23 ቀናት በፈጀው የ21 ዞርሽ ቅድምድም አሸናፊ የሆነው ስሎቬኒያዊ ወጣት በሽልማት ያገኘውን ግማሽ ሚሊዮን ዩሮ ይዞ ወደ ሀገሩ ያቀናል። የዛሬ 117 ዓመት በ19 ዓመቱ ለድሌ በቃው ሄንሪ ኮርኔ እስካሁንም ድረስ በዕድሜ ትንሹ የቱር ደ ፍራንስ አሸናፊነቱን እንደያዘ ነው። በዘንድሮ የብስክሌት ሽቅድምድም ሌላኛው የስሎቬኒያ ዜጋ ፕሪሞዥ ሮግሊች የሁለተኛ ደረጃን ሲይዝ፣ የአውስትራሊያው ብስክሌተኛ ሪቺ ፖርቴ በሶስተኛነት አጠናቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቅቃል። ማንተጋፍቶት ስለሺነኝ። መልካም ጊዜ። ጤና ይስጥልኝ።